ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀምሯል። እንደምናመሻችሁ የተከበራችሁ አድማጮች ሐሙስ መስከረም 8 2012 ዓ ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁን አዳነች ሳየና ቆንጅት ታየነን ብርሃን ኃይሉ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ አልሳንቶስ ነው። ለምሽቱ ያለንን መሰናዶች ከወዲሁ እናስተዋውቅና ወደ ዓለም ዜና እናልፋለን። የአዋሽ ወንዝ በተለይ በታችኛው ተፋሰስ በዞን ሶስት አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታሌ የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ፣ አዳማ፣ ፈንታሌ፣ አርሲ ውስጥ ደግሞ መርቲና ጀጁ ወረዳዎች በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ለሰው ህይወትም ለንብረትም ጥንቃቄ እንዲያደርጉ ጠይቃለሁ። የኢትዮጵያ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ ናቸው። ዝርዝሩን በአብይ ርዕስ ይዘናል። ሌሎችም በርከት ያሉ ዘገባዎች አሉን። መልካም ምሽት። አሁን ወደ ዜና እናመራለን። አፍሪቃውያን ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ባለው ጊዜ ውስጥ ወይም በ11 ዓመታት ውስጥ በዓለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አንድ አዲስ ዘገባ ጠቁሟል። ይህ ማስጠንቀቂያ የወጣው የ150 ሀገራት መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚቻልበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ለመሳተፍ በሚዘጋጁበት ወቅት ነው። ጉባኤው በመጪው ረቡዕ ይጀመራል። የተባበሩት መንግስታት ድርጅት በ17 የዘላቂ ልማት ግቦች ላይ ተስማምቷል። ቀዳሚ ቦታ የያዘው አስከፊ ድህነትን እንደ አውሮፓ አቆጣጠር እስከ 2030 ዓ ም ባለው ጊዜ ውስጥ ወይም በ11 ዓመታት ውስጥ ማጥፋት የሚለው ነው። ይሁንና የህጻናትን አድኑ ህጻናትን አድኑ የተባለው ድርጅትና የውሃ ልማት ተቋም ባወጡት ዘገባ መሰረት ዓለም ይህን ግብ አይመታም። የአፍሪቃ ልጆችን ከድህነት ለማውጣት በዓለም አቀፍ ደረጃ ሲደረግ የቆየው ጥረት ስኬት አላገኘም ማለት ነው። በአሁኑ ወቅት እየጣለ ባለው ዝናብ ምክንያት አዋሽ ወንዝ በተለይም በታችኛው የአዋሽ ሸለቆ አካባቢዎች አደጋ ሊያደርስ እንደሚችል የኢትዮጵያ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ አስጠንቅቀዋል። ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉም ሚኒስትሩ አሳስበዋል። በሌላ በኩል በመጪዎቹ ጥቂት አመታት የስንዴ ምርትን በመጨመር መንግስት ከውጭ የሚያስገባውን ስንዴ ለማስቀረት እየተሰራ መሆኑ ተገልጿል። ዝርዝሩ በምሽቱ አብይ ርዕስ ተይዟል። ቦረና ዞን ውስጥ ተከስቷል በተባለ ቁንጭር በሽታ አስር ሰዎች መሞታቸውን ነዋሪዎች ተናግረዋል። በድሬ ወረዳ በወረርሽኝ መልክ ተስፋፍቷል በተባለው በዚህ በሽታ ከመቶ ሰዎች በላይ መተማማቸውንም ነዋሪዎች ለአሜሪካ ድምፅ ገልጸዋል። የቦረና ዞን ጤና ቢሮ መፍትሄ እያፈላለጉ ነው ብለዋል። ገልሞ ዳዊት ዝርዝሩን ይዟል። ቦረና ዞን ድሬ ወረዳ የመጋዶ ቀበሌ ማህበር ነዋሪ አቶ ከቴሎ ኮቶ በቀበሌያቸው ውስጥ አሁንም ሰዎች በቁንጭር በሽታ እየታመሙ መሆናቸውን ይናገራሉ። መድኃኒት የለም። ከአንድ ቤተሰብ እስከ አራት ሰው እየታመመ ነው። በሽታው እየተስፋፋ ነው። በአካባቢያችን ብቻ አስር ሰው ሞቷል። ከመቶ በላይ የሚሆኑት ደግሞ ህመም ላይ ናቸው። አቶ ከቴሎ ታማሚዎች ከቀበሌያቸው ወደ ያቤሎ ሆስፒታል መወሰዳቸውን፣ በዚያም ህክምና እየተደረገላቸው መሆኑን ተናግረው የወንድ ማቸው የሁለት ዓመት ህፃን በዚሁ በሽታ ህይወቷ ማለፉን ገልጸዋል። በህክምናው ቋንቋ ሊሽማንያ ስዝ በመባል የሚታወቀው ይህ በሽታ ሊሽማንያ በሚባል የጥገኛ ተዋ ዝርያ የሚመጣ በትንኝ ንክሻ አማካኝነት ከሰው ወደ ሰው የሚተላለፍ የበሽታ አይነት ነው። ቦረና ዞን ድሬ ወረዳ መጋዶ ቀበሌ ማህበርም ወረርሽኝ በሚመስል መልኩ የተከሰተው አካባቢው ለበሽታው መራቢያ ምቹ አፈር ስላለው ወቅቱም የዝናብ ጊዜ መሆኑን የቦረና ዞን ጤና ቢሮ ለአሜሪካ ድምፅ ተናግረዋል። አቶ በቦረና ዞን ጤና ቢሮ በበረሃማ ቦታዎች በወረርሽኝ የሚከሰቱ በሽታዎች ክትትል ክፍል ኃላፊ ናቸው። ያበሎ ሆስፒታል ውስጥ በበሽታው የሞተ ሰው የለም፣ ነገር ግን ወደ አርባ ምንጭ ሆስፒታል ለህክምና የተላኩ ሶስት ሰዎች በዚሁ በሽታ ህይወታቸው አልፏል። የመድኃኒቱ ዋጋ በጣም ውድ ነው፣ ወደ ሀገር የሚገባው በድጎማ ነው። ነገር ግን የዞኑ ጤና ቢሮ ከክልልና ከፌዴራል ጤና ጥበቃ ጋር በመሆን መድኃኒቱ የሚገባበትን መንገድ እያፈላለጉ ነው። በእነዚህ ሁለትና ሶስት ቀናት ይደርሳል የሚል ግምት አለን። በሽታው በወረርሽኝ መልኩ መከሰት ከጀመረ ሶስት ወር ማለፉን የወረርሽኙን ሁኔታ የሚያጠና ባለሙያ ከኦሮሚያ ጤና ቢሮ መጥቶ ናሙና መውሰዱንም አቶ ወገነ ገልጸዋል። ይህ የቦርና ዞን ጤና ቢሮ፣ የኦሮሚያ ክልላዊ መንግስት ጤና ቢሮ እና የአገሪቱ ጤና ጥበቃ ሚኒስቴር ተገቢ ምላሽ እስኪሰጡ ነዋሪዎች በሽታውን ለምታስተላልፈው ትንኝ ምቹ መራቢያ ከሆኑ ስፍራዎች እንዲርቁ፣ የአካባቢው ነዋሪዎችም ሲተኙ አገበር እንዲጠቀሙ ቢሮቸው እየመከረ መሆኑን አቶ ወገነ ተጠቁመዋል ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን እናመሰግናለን አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሳውዲ አረቢያ ና ከተባበሩት የአረብ ኤሚሬቶች መሪዎች ጋር ከተነጋገሩ በኋላ በቅርቡ በሳውዲ አረቢያ የነዳጅ ዘይት ተቋማት ላይ ለተፈጸመው ጥቃት ስለሚሰጥ ምላሽ ለፕሬዝደንት ዶናልድ ትራምፕ ጠቃሚ መረጃ ሲሉ ዛሬ ተናግረዋል። ኢራን ለጥቃቱ ተጠያቂ ነች የሚል ሰፊ መግባባት አለ ነው ያሉት። የውጭ ጉዳይ ሚኒስትሩ በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመውን ጥቃት ለመበቀል ኢራንን ለማጥቃት ለሚያስቡት የኢራን የውጭ የሚያስቡት የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ዛሬ ማስጠንቀቂያ ሰጥተዋል። ዛሪፍ ቢቲም ወይም ቢ የተባለው ቡድን የዩናይትድ ስቴትስ ባለስልጣናትና የእስራኤል ጠቅላይ ሚኒስትር ቤንጃሚን ነትንያሁ ያሉበት ቡድን በኢራን ላይ ጦርነት ለማስነሳት የሚጥር አድርገው አይተውታል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በኢራን ላይ ግጭት እንዲከፍቱ ሊያሞኟቸው እየሞከሩ ነው ብለዋል። ዛሪፍ ለራሳቸው ሲሉ የሚሹት እንዳይደርስ ቢጸልዩ ይሻላል በማለት ዛሪፍ ዛሬ አስጠንቅቀዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመው ጥቃት በጊዜያዊ መልክም ቢሆን ዕለታዊ የነዳጅ ዘይት የማምረት አቅም በ5.7 ሚሊዮን በርሜል እንዲቀንስ አድርጓል። በደቡባዊ አፍጋኒስታን ዛቡል ክፍለ ሀገር መዲና ቃላት ላይ በሚገኝ የአፍጋኒስታን የስለል አገልግሎት ያለበት ግቢያ አጠገብ ላይ ዛሬ በተፈጸመ መኪና ውስጥ የተጠመደ ቦምብ ጥቃት ቢያንስ 15 ሰዎች ሲሞቱ ዘጠና ቆስለዋል። ታሊባን ለጥቃቱ ኃላፊነት ወስደዋል። ከሰለባዎቹ አብዛኞቹ በአቅራቢያው በነበረው ሆስፒታል ይታከሙ የነበሩ ሴቶችና ልጆች ናቸው ሲሉ የክፍለ ሀገሩ አስተዳዳሪ ቃል አቀባይ ጉል ኢስላም ሰያል ጠቁመዋል። ዛቡል የተባለው ሆስፒታል ከሞላ ጎደል ሙሉ በሙሉ በጥቃቱ ወድሟል ብለዋል። የክፍለ ሀገሩ ባለስልጣኖች የዛሬው የታሊባን ጥቃት በአፍጋኒስታን ሰላም የማምጣቱ እድል የጠበበ እንዲሆን አድርጓል። በሀገሪቱ ፕሬዝዳንታዊ ምርጫ ለማካሄድ ከታቀደበት ጊዜ አንስቶ የታሊባን አማጽያን በምርጫ ማዕከሎች ላይ ጥቃት እንደሚያካሄዱ በመግለጽ ዝተዋል። ስለሆነም ግጭቱ ይባባሳል የሚል እምነት አለ። ከቅርብ ጊዜያት ወዲህ በአፍጋኒስታን ዙሪያ ሲካሄድ በቆየው ጥቃት ምክንያት በዩናይትድ ስቴትስ እና በታሊባን መካከል ሲደረግ የቆየው የሰላም ንግግር ተሰርዟል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለአንድ የውጭ ሀገር መሪ የገቡትን ቃል ያዳመጡ አንድ አሜሪካዊ የስለላ ባለስልጣን ክፉኛ ስላሳሰባቸው ለሚመለከተው ክፍል ለማሳወቅ ተገደዋል የሚለውን ወሬ ፕሬዚደንት ትራምፕ በተለመደው አባባላቸው ፌክ ኒውስ የሐሰት ወሬ ብለውታል። በስልክ ከውጭ መሪ ጋር ተገቢ ያልሆነ ነገር እናገራለሁ ብል የሚያምን ቂል ሰው ይኖራል? እኔ ትክክለኛ የሆነ ብቻና ለዩናይትድ ስቴትስ የሚጠቅም ነገር ብቻ ነው የማድርገው ብለዋል ፕሬዚደንቱ በትዊተር ባስተላለፉት ምላሽ ፕሬዚደንቱ የሀገሪቱ የስለላ ክፍል ማህበረሰብ የእሳቸው ተቃዋሚ አድርገው ማቅረቡን ያዘወትራሉ። ይህን መሰረት በማድረግም ከውጭ ሀገር መሪ ጋር በስልክ በተነጋገርኩ ቁጥር በተለያዩ የዩናይትድ ስቴትስ አገልግሎቶች ያሉ ሰዎች ሊያዳምጡ እንደሚችሉ ገነዘባለሁ፣ ከሌላ ሀገርም እንደዚሁ ካሉ በኋላ ፕሬዚደንቱ ችግር የለም ሲሉ አክለዋል። በመጨረሻም ለእስራኤል ፕሬዚዳንትነት የተወዳደሩት ቤኒ ጋንስ አዲሱን የጥምረት መንግስት መምራት ያለባቸው እሳቸው እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አይደሉም ብለዋል። መሀለኛ አቋም ያለው ሰማያዊና ነጭ የተባለው ፓርቲያቸው በያዝነው ሳምንት በተካሄደው ጠቅላላ ምርጫ አብዛኛውን የምክር ቤት መቀመጫን ይዟል ሲሉ አስታውሰዋል። እስራኤል በተካሄደው ብሔራዊ ምርጫ ግልጽ የሆነ አሸናፊነት የወጣ ተወዳዳሪ ባለመኖሩ ዋናው ተወዳዳሪያቸው ቤኒ ጋንስ አብረዋቸው የውህደት መንግስት እንዲመሰርቱ ጠቅላይ ሚኒስትር ቤንያሚን ነታንያሁ ዛሬ ጥሪ በማቅረባቸው ነው ጋንትዝ ምላሽ የሰጡት። ነተንያሁ በቪዲዮ ባስተላለፉት መልእክት የምርጫ ዘመቻ ያካሄዱት የቀኝ ክንፍ መንግስት ለመመስረት ቢሆንም የምርጫው ውጤት እንደማይቻል አሳይቷል ብለዋል። ይህን መሠረት በማድረግም ትብብር እንዲኖር ጥሪ አድርገዋል። ጋንትዝ በፍጥነት ሰፊ ይዘት ያለው የውህደት መንግስት እንዲመሰርቱ ጥሪ አቅርበዋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። ዝግጅታችንን በአህዱ ሬዲዮ 94.3 ላይም ባላችሁበት ልታደምጡ ትችላላችሁ። የምናስተናግዳችሁ ቆንጆ ይታየና፣ አዳነች ፍስሃየንን። አሁን ወደ አብይ ርዕስ እንሄዳለን። በአሁኑ ወቅት እየጣለ ባለው ዝናብ ምክንያት አዋሽ ወንዝ በተለይም በታችኛው የአዋሽ ሸለቆ አካባቢዎች አደጋ ሊያደርስ እንደሚችል የኢትዮጵያ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ አስጠንቅቀዋል። ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ ሚኒስትሩ አሳስበዋል። በሌላ በኩል በመጪዎቹ ጥቂት ዓመታት የስንዴ ምርትን በመጨመር መንግስት ከውጭ የሚያስገባውን ስንዴ ለማስቀረት እየተሰራ መሆኑም ተገልጿል። መለስካቸው አመሃ ዝርዝሩ ልኳል። የውሃ የመስኖና የኃይል ሚኒስትር ስለሺ በቀለ ትናንት በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በዘንድሮ የክረምት ወቅት ከፍተኛ ዝናብ ጥሏል። ይኸው ከፍ ያለ የዝናብ መጠን ሰሞኑንም እንደሚቀጥል ያስገነዘቡት ዶክተር ስለሺ በቀለ በዚህም ምክንያት በአዋሽ ተፋሰስ ውስጥ በሚገኙ ግድቦች በየጊዜው የሚከማቸውን ውሃ መልቀቅ ግዴታ እንደሆነ አስገንዝበዋል። በዚሁ መሰረትም ከላይኛው ቆቃ ግድብ በሰከንድ 300 ሜትር ኪዩብ ውሃ ወደ ወንዙ እየተለቀቀ ነው። በተመሳሳይም ከከሰም ግድብ አንድ መቶ 50 ሜትር ኪዩብ ውሃ በሰከንድ እየተለቀቀ መሆኑ ታውቋል። ሚኒስትሩ በየሰዓቱ ሁኔታውን መስሪያ ቤቱ እየተከታተለ መሆኑንና በአደጋ ጊዜ ሊደረግ የሚገባው ዝግጅት ሁሉ እየተከናወነ መሆኑን ገልጸው በአካባቢው ለሚኖረው ሕዝብም ጥሪ አቅርበዋል። የአዋሽ ወንዝ በተለይ በታችኛው ተፋሰስ በዞን ሶስት አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታሌ የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ፣ አዳማ፣ ፈንታሌ አርሲ ውስጥ ውስጥ ደግሞ መርቲና ጀጁ ወረዳዎች በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ለሰው ህይወትም ለንብረትም ጥንቃቄ እንዲያደርጉ ጠይቃለሁ። ምክንያቱም የውሃው መጠን አልቀነሰም። ወንዞቹ ሬዘራይዝድ ናቸው፣ ሪዘርቫሮቹም ሙሉ ናቸው እና ሙሉ በሙሉ እያስተላለፈን ካልሄድን ግድቦቹ ላይ አደጋ ሊከሰት ስለሚችል ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ አደራ እንላለሁ። በሌላ በኩል ሚኒስትሩ ለህብረተሰቡ ንጹህ የመጠጥና ለተለያዩ አገልግሎቶች የሚውሉ ውሃ ለማቅረብ እየተሰራ ስላለው ስራ ማብራሪያ ሰጥተዋል። አጽንኦት ሰጥተው ከዘረዘሯቸው ጉዳዮች አንዱ ደግሞ ለረዥም ጊዜ ባልተቋረጠ ሁኔታ በሀገሪቱ ስለሚታየው የምግብ ምርትና የምግብ ፍላጎት ክፍተት ነው። በሀገሪቱ ውስጥ የሚመረተው የስንዴ መጠን ካለው ፍላጎት አንጻር አነስተኛ በመሆኑ ከውጭ በግዢ ለማምጣት መንግስት ተገድዷል። ይህንን ክፍተት ለማጥበብ እየተሰራ ነው ያሉትን ሚኒስትሩ አብራርተዋል። የስንዴ ምርት የምርት ጋት በሀገራችን ያለውን ለመቀነስ እንድንችል የሚኒስትሮች ግሩፕ በርካታ ስራ ጀምሯል። የውሃ መስኖና ኢነርጂ እና የግብርና ሚኒስቴር የሚያስተባብሩት በአሁኑ ጊዜ በሀገራችን መስኖ ገብ የሆኑ መሬቶች በተለይም ደግሞ መሬቱ ዝግጁ ሆኖ ወደ ስራ ያልገባ ስፍራን ወደ ምርት ለማስገባት በስፋት እንሰራለን። ይሄም በአዋሽ በዋቢ ሸበሌ እና በጊቤ ኦሞ ላይ ነው። በጣና በለስም እንደዚሁእና በዛሬ ማሚ አካባቢ ያሉትንም የደረሱ ቦታዎችን እየተመለከትን ነው። እስካሁን በለየነው መሰረት በዚህ ከጥቅምት ጀምሮ ሊዘራ የሚችል ተጨማሪ አካባቢ ወደ 32 ሄክታር ተለይቷል። ይህ እንግዲህ ልየታውን ስናጠናቅቅ 500 ሄክታር ድረስ ሊደርስ ይችላል። ዶክተር ስለሺ እንዳስረዱት ከሆነ ቀደም ሲል በመስኖ ከሚለሙ መሬቶች በተጨማሪ እጅግ ሰፊ መሬት ላይ ስንዴ መምረት ይቻላል። የግል ሴክተሩ በጥጥ ምርት ላይ የተሰማራ በጣም ሰፊ የመስኖ ልማት ተጠቅሞ ነው የሚሰራው፣ ወደ 50 ሄክታር፣ ያም ጥጡ ከተለቀመ በኋላ ስንዴ ማምረት ይቻላል። ይህንም በማድረግ ዘንድሮ የዘር እጥረት እንኳ ቢያጋጥም በመጪው ዓመት በ2013 ሙሉ በሙሉ ስንዴ ከ ውጭ ሀገር የማስገባትን ስራ መለወጥ መቻል እዚህ ለዚህ በዚህ በጣም ትራንስፎርሜቲቭ የሆነ የስንዴ ማምረት ፕሮግራም ውስጥ የገባ መሆኑን፣ እንደዚሁም ወደ ስራ መግባት የነበረባቸው የስኳር ፕሮጀክቶች፣ የኤነርጂ ፕሮጀክቶች ላይ ያሉ ኤፊሽንሲ ችግሮችንም በተመሳሳይ ደረጃ እያየን እና የትራንስፎርሜሽን ስራውን በተገቢ ሁኔታ እየሰራን መሆኑን ለመግለጽ ነው። ባጭሩ ኢትዮጵያ በአሁኑ ጊዜ እስከ 17 ሚሊዮን ኩንታል ስንዴ ከውጭ በግዥ ታስገባለች። ባለፈው ዓመት እንኳ ስንዴ ለማስገባት ወደ 710 ሚሊዮን ዶላር አውጥታለች። ሚኒስትሩ እንዳስረዱት ይህ ዋጋ በቡና ከሚገኘው የውጭ ምንዛሬ ሊበልጥ ይችላል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የኦርቶዶክስ ተዋሕዶ እምነት ተከታዮችና ደጋፊዎቻቸው ዛሬ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ሰላማዊ ሰልፍ አካሂደዋል። ባልደረባችን ሀብታሙ ስዩም ተከታትሎታል። ቀጥሎ ይቀርባል። ስለ ኢትዮጵያ ያገባታል። ቁጥራቸው በመቶዎች የሚገመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተ ክርስቲያኗና በምዕመናን ላይ ደረሰ ያሉትን በደል አሰምተዋል። የኢትዮጵያ መንግስት አፋጣኝ እርምጃ እንዲወስድም ጠይቀዋል። ምዕመናኖቻችን ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እነዛን በሚያፈርስበት ሰዓት ወደ ትኗ ቤት የምንለው መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ በሰልፉ ላይ መቀመጫቸውን አሜሪካ ካደረጉ የተለያዩ አብያተ ክርስቲያናት ተወክለው እንዲሁም በግል የተገኙ ምዕመናን አግኝቻለሁ። ለሰልፉ እንዲወጡ ያደረጋቸውን ምክንያት አውግተውኛል። ስሜ አክሊሎ አምሳሉ እባላለሁ። በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለገል አንድ ምዕመን ነኝ። ዛሬ የመጣሁበት ምክንያት እንደ ወንድሞቼ እናቶቼ ሁሉ የቤተክርስቲያን ድምፅ መታፈን የለበትም በቤተክርስቲያን ላይ የሚደርስ ሰው ጥቃት ተጽእኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያንሶን ለመከፋፈል ለማዳከም የሚካሄድ ዘመቻ መሆኑ ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን ድምጻችን ይሰማ ቤተክርስቲያናችን መደፈር የለባትም። ስሜ ጸደይ የመጣሁት ከቨርጂኒያ ሀመረኖ ኪዳነ ምህረት ፍኖተ ህይወት ሰንበት ትምህርት ቤት ነው። ኢትዮጵያ ኤምባሲ ቆመን የምንናገር ያለ ነው። ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግ ና ካሁን በኋላ እነዚህ መገደሎች ቤተክርስቲያን መቃጠሎች እንዲቆሙ ነው። ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገርናት ብሏ። ሀገር እየተቃጠለ ነው ያለው። ሀገር ከተቃጠለ እኛ የምንኖርበት የለንም እና ይህንን ነገር መንግስት እንዲያቆምልን እርምጃ እንዲወስድልን እንጠይቃለን። ስሜ ስንታየው ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ ያነሳሳኝ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል ያ መንግስት ደግሞ በዚህ ሁኔታ ላይ ምንም አይነት ነገር ምንም አይነት ነገር ምንም መልሳችንን ጥያቄያችንን ሊመልስል አልቻል ከተቻለ መንግስት አያውቀውም? አይደለም፣ መንግስት ያውቀዋል። ኦርቶዶክስ የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልን የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስለ ከተለያዩ የኦርቶዶክስ ተዋህዶ ማኅበራት የተወከሉ አስተባባሪዎች በቤተ ክርስቲያኗና በምዕመናን ላይ የደረሱ የቤተ ክርስቲያን ማቃጠል ግድያና አካል ጉዳትን ጨምሮ ስለ ሌሎች በደሎች የሚያትት እንዲሁም መደረግ ስለሚገባቸውም የማስተካከያ እርምጃዎች የሚመክር ደብዳቤ በዩናይትድ ስቴትስ የኢትዮጵያ አምባሳደር ለሆኑት አቶ ፍጹም አረጋ አቅርበዋል። የዘገባ እስኪጠናቀር ድረስ የምዕመናኑን ስሞታ የያዙ ተወካዮች ከኤምባሲው ቅጽር ግቢ ባለመውጣታቸው ጋዜጠኞችም ካሜራና መቅረጸ ድምጽ ይዘው ለመግባት ባለመፈቀዱም ጭምር ከአምባሳደር ፍጹም አረጋ የተሰጣቸውን ምላሽ ለመስማት አልቻለም። የኢትዮጵያ መንግሥት ተወካዮች በሰልፉ ላይ የሚሰጡትን ምላሽ ባገኘን ወቅት እናስደምጣችኋለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ፣ ስ ይህንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ባህር ዳር ይሆናል የሚወስደን ከባህር ዳር ከተማ የሀገር ጎብኚዎች መስህብ ወደ ሆነችው ጢስ አባይ የሚወስድ የአስፋልት መንገድ ግንባታ ሊጀመር ነው። ዛሬ ባህር ዳር የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የግንባታውን የመሰረት ድንጋይ አኖረዋል። ባህር ዳር የምትገኘው ሪፖርተራችን አስቴር ምስጋናው የጢስ አባይ ነዋሪዎችን አነጋግራ የዕለቱንም የምክትል ጠቅላይ ሚኒስትሩ በምክትል ጠቅላይ ሚኒስትሩ የተመራውን ከፍተኛ የመንግስት ልኡካን ቡድን የአማራ ክልል እንቅስቃሴዎች አካታ ተከታዩን ዘግባለች። የጢስ አባይ ፏፏቴ ከባህርዳር ከተማ በ22 ኪሎ ሜትር ርቀት በባህር ዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች። ስሜ ቄስ ጠገናው መንግስት ይባላለሁ። የመጣውት ከጢስ አባይ ከተማ ነው። ይሄ መንገድ አስፓልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፓልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፓልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጡ ቱሪስቶች ወደ ጢስ አባይ ሲመጡ ሆነ ወደ ባህር ዳር መለሱ መንገዱ በጣም አሰቃቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህርዳር ነው። ከዚያ ማረፍ ሲገባቸው እዚያ ማደር ሲገባቸው ማህበረሰቡ ብዙ ማግኘት የሚገባውን ገቢ አጦ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህርዳር ላይ የሚያወጣው ወጪ ሀሳብ በላይ እየወጣ ነበር። ድሀ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነው። ጨፈንት ይባላሉ። ጢስ አባይን ያለሁትኝ ስንት የአውሮፓ ሕዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከሃምሳ ሁለት ዓመተ ምህረት አንስቶ እስካሁን ድረስ ያለ መንገድ እንኖራለን። አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን። በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶአደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት መንግስቱ አማራ እባላለሁ የመጣሁት ከገንጅ ነው። እንደሚታወቀው ባህርዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጅ ቀጠና ነው። እንደሚታወቀው ለብዙ አመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጅ ዝብ ብቻ የለም የተጎዳው የተጎዳው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል፣ ወተት በዩ፣ ቅቤ በዩ፣ ማር በዩ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም፣ እዚያው ነው የሚበላሸው እና ተካፋይ አይደለም። ዛሬ አመሻሹ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌዴራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፓልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሠረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ጠቁመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌዴራልና የክልል አመራሮች ከባህር ዳር አዲስ አበባ በሞጣ የሚወስደውን ዞማወንዝ ፈለገ ብርሃን የሚዘልቀውን የአስፓልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በሰማኒያ ኪሎ ሜትር ርቀቱን የሚያሳጥር ነው። በምረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀው ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮችና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። በሐዋሳ ከተማ በተከሰተ የኮሌራ ወረርሽኝ ሁለት ሰዎች መሞታቸው ተገለጸ። በበሽታው ሰማንያ ሁለት ሰዎች መያዛቸውን የደቡብ ክልል ጤና ቢሮ አስታውቋል። ለበሽታው ተጠያቂዎች ህክምና ለበሽታው ተጠቂዎች ሕክምና እየሰጡ መሆኑንና በክልሉ ሌሎች አካባቢዎች እንዳይዛመት እየሰራ መሆኑን የጤና ቢሮ መግለጹን አክሎ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ ልኮልናል። የደቡብ ክልል ጤና ቢሮ የጤናና ጤና ንክ ድንገተኛ አደጋዎች ቅኝትና ምላሽ ስራሪት ባለቤት አቶ እንዳሻ ሽብሩ እንዳስታወቁት በአዋሳ ከተማ በተከሰተ የኮሌራ ወረርሽኝ ሰማኒያ ሁለት ሰዎች የተጠቁ ሲሆን ከዚህ ጋር በተያያዘ ሁለት ሰዎች ሞተዋል በሽታው ከመከሰቱ በፊት ምናልባት ተጋላጭነቱ ስላለ ሌሎች ክልሎች ላይም ስለተነሳ የዝግጅት ስራዎች ተሰርተዋል ያ ማለት እንግዲህ የባለሙያዎች ስልጠና መስጠትን ጨምሮ ለሃይማኖት አባቶች ለጋዜጠኞች ለፓርትነሮች ስልጠና ተሰጥቷቸዋል ህብረተሰቡ ደግሞ የግንዛቤ ማስጀበ መረጃዎችን እንዲያገኝ ተደርጎ ነበር። ስለዚህ ይህን ስራ የሰራ ነው። ከግንቦት ወር መጀመሪያ ጀምሮ ነው ማለት ነው። ስለዚህ በ13 ከተከሰተ በኋላ ሞር ስልጠናዎችን ለአዋሳ ከተማንም ጨምሮ ይበልጥ ተጋላጭ ያልናቸው ስድስት ዞኖች ሲዳማ ዞንን ጨምሮ የአላባ፣ ስልጤ፣ ወላይታ፣ ጉራጌ ስልጠናዎችን አግኝተዋል። እንግዲህ እስከ ታችኛው እርከን ድረስ መረጃውን ህዝቡ እንዲያገኝ ተደርጓል። ይህንን ሁሉ ከተደረገ በኋላ ተከስቷል። አዋሳ ላይ አዋሳ ላይ ሲከሰት የህክምና መስጫ ጣቢያዎችን ወዲያውኑ ከፍተናል። ህክምና መስጫ ጣቢያ ዎች ውስጥ እስካሁን ሰማኒያ ሁለት ሰዎች ታክመው ተሽሏቸዋል ነገር ግን ሁለት ሰዎች ህይወታቸው አልፏል በአዋሳ ከተማ አዳሬ ጤና ጣቢያ በአዳሬ ሆስፒታል እና በአዋሳ ሪፈራል ሆስፒታል የኮሌራ ወረርሽኝ ታማሚዎች ማከሚያ ማዕከል ተቋቁሞ እየታከሙ መሆኑን ተናግረው በወረርሽኙ ከተያያዙት ውስጥ አሁን ህክምናቸውን በመከታተል ላይ ካሉት ስድስቱ ውጭ ሁሉም ድነው ወደ ቤታቸው ተመልሷልም ብሏል አቶ እንዳሻው እንዳሉት ቢሮው የህክምና ማዕከል በማቋቋም ታካሚዎችን ያካይ መሆኑንና በክልሉ ወደ ሌሎች አካባቢዎችም እንዳይዛመት የቅድመ ጥንቃቄ ስራ ከሌሎች መንግስታዊ ተቋማት ጋር እየተሰራ መሆኑን ገልጿል። ሌሎች ቢሮዎችን ማሳተፍ በተለይ ውሃ ቢሮ፣ ማዘጋጃውን፣ ትምህርት ቢሮን፣ ሴቶች ህጻናትን፣ እነዚህ ቢሮዎች መረጃውን ታች እስካለው ህብረተሰብ እንዲደርስ ሁነኛ ስራዎች እየተሰሩ ነው፣ ተሰርተዋል። ለኮሌራ ወረርሽኝ መከሰት ምክንያት የሆነው የንጽህና ጉድለት ሲሆን የንጹህ መጠጥ ውሃ ተደራሽነት ግና ከ57 በመቶ እጅ ፈቃል ማለቱና የመጸዳጃ ቤት ሽፋንም ከ 37 በመቶ አልማለፉ ችግሩን ሊያባብስ እንደምችል ጠቁመው አሁን ዋናው ተግባር መሆን ያለበት እንዴት መከላከል እንችላለን የሚል ሀሳብ ነውም ብሏል። ሁሉም የህብረተሰቡ ክፍል ወሳኝ በሚባሉ ወቅቶች እጃቸውን በሳሙና እንዲታጠቡም መክረዋል። አቶ እንዳሻው አሁን ካለው ሁኔታ አንጻር የሽንት ቤት የመጸዳጃ ቤት ሽፋኑ ዝቅተኛ በሆኑበት አካባቢዎች የመጠጥዋ ሽፋንም እንደ ክልል ያለው ወደ 57 ፐርሰንት አካባቢ ነው። የዘናቡ ሁኔታ እና ሌላ ቦታ ሊከሰት ይችላል የሚል ስጋት አሁንም አለ። ለዚህም ነው እንግዲህ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጤና ጥበቃ ሚኒ በጀትም ደግፎ ቴክኒካሊም ሰፖርት እያደረገ ነው። ይህም በተመለከተ የግባት ጥረት እስካሁን የለንም። ነገር ግን የሚከሰት ከሆነ ብዙ የጤና ባለሙያን ማሳተፍ የሚችለው በጣም ውድ የሆነ ነገር ግን ለመከላከል በጣም ቀላል የሆነ በሽታ ዋና ዋና መከላከያ የምንለው ምንድን ነው? ውሃን ንጹሃ መጠጣት ወይም ደግሞ አፍልቶ አቀዝቅዞ መጠጣት ያስፈልጋል። ወሳኝ በሆኑ ሰዓቶች ውስጥ እጅ መታጠብ እንላቸዋለን። ከመጸዳጃ ቤት በኋላ፣ ከመመገብ በፊት፣ ህጻናትን እንዲጸዳዱ ከረዳቸው በኋላ እነዚህ ወሳኝ የሚባሉ ሰዓት ላይ ሰዎች እጃቸው መታጠብ አለባቸው። መጸዳጃ ቤትን በትክክል መጠቀም መቻል አለባቸው። የውሃ ንጽህና ብቻ ሳይሆን ውሃ የሚያያዝበት ጀሪካን ወይም ባልዲ ንጹህ መሆን አለበት እና እነዚህ ነገሮች መረጃውን እስከታች መድረስ ይህንን ለማስታወስ የአንደኛ ደረጃ ተማሪ በደንብ ያስታውሳል። ስለዚህ መረጃውን በትምህርት ቢሮ አማካኝነት እስከታች እንዲደርስ እያደረግ ነው ያለው። ወርሽኙ ተደብ ቆይ ቆይ እንጂ በሃዋሳ ከተማ ተከሰተው ከሶስት ሳምንታት በፊት ናሴ 13 2011 ዓ ም መሆኑም ታውቋል። በወርሽኙ የሞቱ ሰዎች ሁለት ብቻ አይደሉም። ብዙ ናቸው ተብሎ የሚወራው ሀሰት ነው። የሞቱ ሰዎችን ቁጥር የምንደብቅበት ጊዜ አልፏል። አተትማለት ትትን አሁን ኮሌራ እያልን ሪፖርት እያደረግን የለም፣ እንደብለዋል የደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ የስራ ሂደት ባለቤት አቶ እንዳሻው እኛ በጥናት እንዳረጋገጥ ነው። የተከሰተበት ቦታም ሪፈራል ሆስፒታል አይደለም፣ ይልቁንስ ጉዳቱን ለመቀነስ ሲባል ሆስፒታሉ ሙሉ ጽዳት አካሂዷል ብሏል። እዚህ በላይ አለ የሚባለው እኔ ጋር ያለው ለምሳሌ ወደ ሰማንያ ሁለት ኬዝ ነው። የሰማንያ ሁለቱም ማን ስም ዝርዝራቸው አለ እነማን የሞቱት እንደሆኑ አሉ። ኬዝ ቀበሌ እንደሆነ አለ። ስለዚህ ትልቁ ነገር መከላከል ሆነው እነማን ናቸው ለሚለው ነገር መጥቀስ ባያስፈልግም ለሚመለከቱ አካል እኮ ሰተናል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሪፖርት ዴይሊ እያደረግን ነው ያለ ነው። እኛም በየቀኑ የተወያየን ነው። በነገራችን ለአዋሳ ጤና መምሪያም የመከላከል ስራውን በደንብ ገብቶበት እየሰራ ነው። በየቀኑ ከአስራ አንዱም ጤና ጣቢያ ላይ፣ ከአምስቱም የግል ሆስፒታሎች፣ ከሶስቱም የመንግስት ሆስፒታሎች ሪፖርት እየተቀበለ ነው። በክልሉ ለመጨረሻ ጊዜ የኮሌራ ወረርሽኝ ተከስቶ የነበረው ከሶስት አመታት በፊት ነበር። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። ለምሽቱ ያሉንን ዘገባዎች እናጠናቀቃለን። እዚህ ላይ ዘጋቢዎቻችንን ከያሉበት እናመሰግናለን። ከአሜሪካ ድምፅ የሚተላለፈው የሐሙስ ምሽት ዝግጅታችን እየተጋመሰ ነው። የሰዓቱን ዋና ዋና ዜናዎች እናሰማችሁና ወደ ሁለተኛው አጋማሽ እንሻገራለን። አፍሪካውያን ልጆች በማሰብ መልኩ ወደ ኋላ እየቀሩ በመሆናቸው እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ ወይም በ11 ዓመታት ውስጥ በዓለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አንድ አዲስ ዘገባ ጠቁሟል። ይህ የማስጠንቀቂያ የወጣው በ150 ሀገሮች መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚቻልበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ሰላም ጉባኤ ለመሳተፍ በሚዘጋጁበት ወቅት ነው። ጉባኤው በመጮረብ ይጀመራል። በአሁኑ ወቅት እየጣለ ባለው ዝናብ ምክንያት አዋሽ ወንዝ በተለይም በታችኛው የአዋሽ ሸለቆ አካባቢዎች አደጋ ሊያደርስ እንደሚችል የሀገሪቱ የውሃና የመስኖና ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ ሚኒስትሩ አሳስበዋል። ቦረና ዞን ውስጥ ተከስቷል በተባለ ቁንጭር በሽታ አስር ሰዎች መሞታቸውን ነዋሪዎች ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ከሳውዲ አረቢያና ከተባበሩ የአረብ ኤሚሬቶች መሪዎች ጋር ከተነጋገሩ በኋላ በቅርቡ በሳውዲ አረቢያ የነዳጅ ዘይት ተቋማት ላይ ለተፈጸመው ጥቃት ስለሚሰጥ ምላሽ ለፕሬዝደንት ዶናልድ ትራምፕ ጠቃሚ መረጃ አለኝ ሲሉ ትላንት ሲሉ ዛሬ ተናግረዋል። ኢራን በጥቃቱ ተጠያቂ ናት የሚል ሰፊ መግባባት አለ ብለዋል። በደቡባዊ አፍጋኒስታን ዛቡል ክፍለ ሀገር መዲና አላት ላይ በሚገኝ የአፍጋኒስታን የስለላ አገልግሎት ያለበት ግቢ አጠገብ ላይ ዛሬ በተፈጸመ መኪና ውስጥ የተጠመደ የቦምብ ጥቃት ቢያንስ 15 ሰዎች ሲሞቱ ዘጠና ቆስለዋል። ታሊባን ለጥቃቱ ኃላፊነት ወስደዋል። እናመሰግናለን አዳነች። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የሐሙስ ምሽት ፕሮግራማችንን ነው የምታደምጡት። እስከ አራት ሰዓት ድረስ አብራችሁ እንድታመሹ በድጋሚ እንጋብዛለን። በነገራችን ላይ 94.3 ኤፍኤም አህዱ ሬዲዮ ላይም ባላችሁበት ታገኙናላችሁ። አሁን ለሁለተኛው አጋማሽ ወደ አሰናዳ ናቸው ቅንብሮች ከማለፋችን በፊት ለሁለት ደቂቃ ያህል የሙዚቃ እረፍት እንስጣችሁ። ኃይለ ኢየሱስ ግርማ እረ እንዴት ነሽ ይላል

you try ለኢየሱስ ግርማ እንዴት ነሽ የጥንት የጠዋቷ እያለ ነው ያዝናናን። እናመሰግናለን። እንደተዝናናችሁ ተስፋ እናደርጋለን። ወደ ሁለተኛው አጋማሽ ቅንብር ነው የምንዘልቀው። ጤና ነክ ዝግጅት አለን። ያለፈው ዓመት ወረርሽኞች ኢትዮጵያ ውስጥ በርከት ብለው የተስተዋሉበት ዓመት ነበር። ለሰው ጆሮ እምብዛም ያልተለመዱ እንደ ቺኩንጉንያ በድሬዳዋ ዛሬ ደግሞ ቁንጨር በቦረና አካባቢ ተሰምተዋል። ኮሌራ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያነካካቸው አካባቢዎች ብቻ ናቸው ብዙ ናቸው። የሀገሪቱን ያለፈው ዓመት ጤናና አሁን ያለችበትን ሁኔታ እንዲፈትሹ ሰለሞን አባተ ወደ አዲስ አበባ ደውሎ አንድ ሀላፊ አነጋግሯል ቀጥሎ ይቀርባል መስፍን ወሰን እባላለሁ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዳይሬክተር ነኝ አቶ መስፍን በድጋሚ አመሰግናለሁኝ ለጊዜው እስቲ ሁለት ሺህ አስራ አንድ ዓመተ ምህረት በኢትዮጵያ ህብረተሰብ ጤና አያያዝ ላይ ምን መስሎ እንዳለፈ እስቲ አጭር ስዕል ይስጡኝ እንግዲህ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች መቆጣጠሪያ አንዱ ክፍል ነው። ይህ ክፍል የሚሰራው የሚከሰቱ የህብረተሰብ ጤና አደጋዎች የቅድመ ዝግጅት ስራዎች፣ አደጋዎች ደግሞ ሲከሰቱ በመመሪያው መሰረት የህብረተሰብ ጤና አደጋ ምላሽ መስጠት እና ከምላሹ በኋላ ደግሞ በህብረተሰብ ጤና አደጋ የተጎዱ የህብረተሰብ ክፍሎች እና ሌሎችም የጤና ተቋማቶች ካሉ መልሶ የማቋቋም እና ህብረተሰቡ ደግሞ ወደ በፊቱ ህይወቱ እንዲመለስ የተለያዩ ድጋፍ የምናደርግበት ስራ ነው። ስለዚህ የምንሰራቸው ስራዎች በቅድመ ዝግጅት ህብረተሰብ ጤና አደጋ እንዳይከሰት የምናደርጋቸው የቅድመ ዝግጅት ስራዎች አሉ። እነዚህም ስራዎች እንግዲህ አደጋ ከመከሰቱ በፊት መድኃኒትና የግብዓት አቅርቦቶች ክልሎች ደግሞ የህብረተሰብ ጤና አደጋዎች ከመከሰታቸው በፊት ራሳቸውን በሰው ኃይልም በግብአትም ቅኝት እና አሰሳ በመስራት ማኳያ የሚዘጋጁ የማድረግ ስራዎች ሲሆን፣ ሌላው ስራው ደግሞ የተለዩ የህብረተሰብ ጤና አደጋዎች በየጊዜው የህብረተሰብ ጤና ቅኝትና አሰሳ ስራ በመስራት አደጋዎች ከተከሰቱ ደግሞ አስፈላጊ እርምጃ በመውሰድ የምላሽ አገልግሎት የመስጠት ነው። ሌላው ከዚህ ባሻገር ደግሞ የምላሽ ስራዎች ናቸው። ወረርሽኞች ሊከሰት ይችላሉ ሌሎችም ለየት ያሉ የህብረተሰብ ጤና አደጋዎች ሊከሰቱ ይችላሉ። በሚከሰቱበት ጊዜ አደጋውን በመለየት አስፈላጊውን የሆነ ምላሽ የመስጠት ስራ ይሰጣለን ማለት ነው። ለመሆኑ የህብረተሰብ ጤና አደጋዎች የምትሏቸው ምንድን ናቸው? አቶ መስፍን። የህብረተሰብ ጤና አደጋ የምንላቸው እንግዲህ በወረርሽኝ መልክ የሚከሰቱ ና በተለየ መልኩ ህብረተሰቡን ሊያጠቁ የሚችሉ በሽታዎች ሊሆኑ ይችላሉ፣ ወይም የተለየ የህብረተሰብ ጤና አደጋ ሊሆን ይችላል። ለምሳሌ በወረርሽኝ መልክ የሚከሰቱ የህብረተሰብ ጤና አደጋ በሽታዎችን ለእነሱም በዋናነት ለይተን ለእነሱ ምላሽ መስጠት ነው። ስለዚህ የህብረተሰብ ጤና አደጋ ስንል አንደኛ በወረርሽኝ መልስ እና በተወሰነ በአጭር ጊዜ ህብረተሰቡን ሊገዱ የሚችሉ በሽታዎች በወረርሽኝ መልስ የሚከሰቱ ሲሆኑ፣ ሌሎቹ ደግሞ ለየት አለ የህብረተሰብ ጤና አደጋ ሊከሰት ይችላል። ለምሳሌ በምግብ መመረዝ ሊሆን ይችላል ወይም

የአየር ብክለት ምክንያት የሚመጡ ሁኔታዎች የጤና ክስተቶች ሊሆን ይችላሉ። እነሱንም የቅድመ ዝግጅት ስራ በመስጠት ምላሽ እንሰጣለን። የብረሰብ ጤና አደጋ በማለት እንሰይማቸዋለን ማለት ነው። በዚህ አመት አቶ መስፍን ካሉኝ በመነሳት ወረርሽኞች በርከት ብለው የተሰሙበት አመት ይመስላል ሁለት ሺ አስራ አንድ አመተ ምህረት ለምሳሌ ስለ ኮሌራ ብዙ ተወርተዋል። ብዙ አካባቢዎች ሲነሱ ነበረ። ከሰሜን የሀገሪቱ ክፍል እስከ ምስራቅ፣ ምዕራብ እና ደቡብ ያሉ አካባቢዎች መነካካታቸው ሲነገር ነበረ አዲስ ህመማ አይነት ለምሳሌ እንደ ቺኩንጉኒያ ድሬዳዋ አካባቢ ብዙ ስጋት ፈጥሮ ተስተውሏል። ኩፍኝን የመሰለ ወረርሽኝ በምዕራብ ኢትዮጵያ መከሰቱ ይሰማል። ምንድን ነው ለመሆኑ ሁለት ሺህ አስራ አንድን የተለየ አድርጎ እንደዚህ ብዙ የሰማ ነው ስለ ወረርሽኞች እንግዲህ አንዱ ዋናው ምክንያት በየጊዜው ወረርሽኞች ሊከሰት ይችላሉ። አንደኛው የበሽታ ቅኝትና ስርዓቱ መጠናከሩም ሊሆን ይችላል። ሁለተኛ ደግሞ ያለው ለህብረተሰቡ ግንዛቤ መፍጠሩም ሁኔታ ሊሆን ይችላል። ብዙ ነገሮች አሉ። ብዙ ጥናት የሚያስፈልጋቸው ነገሮች አሉ። ባለፈውም ዓመት ከዚያም በፊት ብዙ አይነት ወረርሽኞች ይከሰታሉ። ኤደብሊዩዲ ብለን እንጠራዋለን። ኩፍኝም፣ ሌሎችም ቬክተር ወለድ በሽታዎችም ይከሰታሉ። በዚህ አመትም ኤደብሊዩዲ አተትን ማለት ነው፣ አተት ማለት ነው። እነዚህ በሽታዎች ይከሰታሉ። ዘንድሮ ደግሞ ቺኩንጉኒያም፣ ደንግ ፌቨርም፣ የሚዝልስም፣ የኮሌራ አውት ብሬክ ተከስተዋል። ይህ እንግዲህ የሚያመለክተው በየክልሉ ያለን የበሽታ ቅኝትና አሰሳ ስርአታችን መጠናከሩ እና ደግሞ ለህብረተሰቡ ግንዛቤ ከመስጠት አኳያና በሚዲያም ደግሞ በጣም በጣም በሰፊው አዌር ከማድረግ አኳያ በአይዲፒ ዙሪያ ላይ በርከት ያሉ አይዲፒዎችን ስለነበሩ አይዲፒ የሚሉኝ ተፈናቃዮችን ማለት ነው። የሀገር ውስጥ የሀገር ውስጥ ተፈናቃዮች ላይ ሰፊ ስራ ለሚዲያዎች በመስራታችን እንደ አንድ ምክንያት ሊወሳ ይችላል። ከዚያም በመቀጠል ደግሞ ወረርሽኞችም በጣም በዚህ አመት ከባለፈው አመት አንጻር ስናያቸው ተስፋፍተው ይገኛሉ ማለት ነው። ስለዚህ ብዙ ስለተወራ ብዙ ስለተነገረ ሳይሆን በእርግጥም ወረርሽኞቹ ካለፉት አመታት በተ ለየ ሁኔታ ተስፋፍተዋል ማለት ነው። በዚህ አመት በበለጠ ሁኔታ ተከስተዋል ማለት ነው። ወደ ኮሌራ ልመልሶትና ኮሌራ ራሱ እንደዚህ ኮሌራ እየተባለ በግልጽ በመንግስትም ተጠሪዎች፣ በባለሙያዎችም፣ በመገናኛ ብዙሃኑም በድፍረት ሲጠራና ሲነገር የሰማነው በዚህ አመት ነው። ባለፉት አመታት በዚህ ሁኔታ ኮሌራ ኢትዮጵያ ውስጥ አይከሰትም ነበር ወይስ የተለየ ነገር ተፈጥሯል? እንግዲህ እስካሁን ድረስ እንደማውቀው ብዙ የአጣዳፊ ተቅማጥና ትውከት በሽታዎች አሉ። ከነዚህም ውስጥ አንዱ ኮሌራ ነው። በላብራቶሪ ኢንቨስቲጌት ተደርጎ ተመርምሮ ቪብሮ ኮሌራ አምጪ ተዋሲያን ስናገኝ ቪብሮ ኮሌራ ወይም ኮሌራ በሽታ እንለዋለን። ከዛ ውጭ ደግሞ በላብራቶሪ ያልተረጋገጡ ብዙ አይነት የአጣዳፊ ተቅማጥና ትውከት በሽታዎች ሊከሰቱ ይችላሉ። እነዚያን እንግዲህ በተለያዩ ምክንያት በላብራቶሪ ሳይረጋገጡ ቀርተው በአጣዳፊ ተቅማጥና ትውከት በሚል ምላሽ ስንሰጥባቸው ኖረናል። በዚህ አመት ግን በላብራቶሪ ያገኘናቸው የኮሌራ በሽታዎች አሉ። ስለዚህ ይሄንን ወረርሽኝ በላብራቶሪ ያረጋገጥን ስለሆነ በላብራቶሪ ውጤት ምክንያት ደግሞ ወረርሽኝም ኮሌራ ብለን የኮሌራ ምላሽ እየሰጠን እንገኛለን ማለት ነው። እንግዲህ ከዚህ በፊት የተለያዩ የአጣራፊ ተቅማጥና ወረርሽኝ በሽታዎች ሊኖሩ ይችላሉ። እነሱም እንግዲህ በተለያዩ ምክንያት ወይ በላብራቶሪ ሳያረጋገጥ ቀርቶ ሊሆን ይችላል። ወይም በተለያዩ ምክንያት ምክንያቱ ግን ላይሆን ይችላል። ነገር ግን በአሁኑ ወቅት በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በአጣራፊ ተቅማጥና ትውከት ሪፖርት የተደረጉ ወረርሽኞችን በላብራቶሪ አረጋግጠን ኮሌራ ከሆኑ የኮሌራ ወረርሽኝ ምላሽ በሚል ምላሹን ስንሰጥ ቆይተናል ማለት ነው። አቶ መስፍን፣ ብዙ ጊዜ ስንሰማ እንደቆየ ነው ኮሌራ በተለያዩ አካባቢዎች ሁል ጊዜ የሚከሰት ችግር ነው ኢትዮጵያ ውስጥ እና በብዙ በማደግ ላይ ባሉ ሀገሮች ውስጥ ይባላል እና ብዙ ጊዜ የሚወቀሰው የእርስዎ መስሪያ ቤት ነው ጤና ጥበቃ ሚኒስቴር የእርስ እርሶ በኃላፊነት ያሉበት የህብረተሰብ ጤና ኢንስቲትዩት በተለያዩ ምክንያቶች፣ ለህዝብ በማይገለጹ ምክንያቶች ሆን ተብሎ እንዲደበቅ ይደረጋል። ስሙ እንዳይጠራ ይደረጋል። እንዲህ አይነት ወረርሽኝ ሲነሳ እንዳይገለጽ፣ መገናኛ ብዙሃኑ እንዳያውቁት ይደረጋል እየተባለ ይነገራል። ባለፉ አመታት ምን ያህል ይቀበላሉ ይህንን ወቀሳ እርስዎ ወይም አይቀበሉ? እኔ እንግዲህ እንደ አዲስ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከመጣሁ ኦልሞስት አንድ አመት ሆኖኛል። በአንድ አመት ውስጥ እንግዲህ ያሉ ወረርሽኞችን ለሚዲያዎች ግልጽ አድርገን ህብረተሰቡ ግንዛቤ እንዲወስድ ማንኛውም ወረርሽኝ ሲከሰት ተጠቂ ህብረተሰቡ ከሆነ ወረርሽኙን ለህብረተሰቡ ግልጽ ማድረግ አንዱ የምላሹ ዋና አላማም ስለሆነ፣ ህብረተሰቡ ደግሞ ግልጽ በግልጽ ወረርሽኙን ካላወቀ የወረርሽኙ ተጠቂሱ ስለሆነ ግልጽ ማድረግ ተገቢ እንዳልሆነ በራሴም በኢፔቻይም ያምናል ብዬ አስባለሁ። ስለዚህ ከዚህ አንጻር እስካሁን ድረስ እስካለሁበት ጊዜ ለሚዲያዎች ግልጽ ነው ሁሉም ነገር። ስለዚህ ግልጽ አለማድረግ ነው ትክክል አይደለም ብለው የሚያምኑት ወይም መደበቅ ልክ አይደለም ብለው ነው የሚያምኑት? አዎ እንደዚያ ነው ማምነው። እስካሁን ድረስ እኔም እስካለሁበት ድረስ ከዚያም በፊትም ለሚዲያዎች ግልጽ ነው ብዬ ነው የማስበው። ከዚያ በፊትም ሲሉ፣ ከዚህ በፊት እንደዚህ አይነት ወረርሽኞች ሲከሰቱ ጤና ጥበቃ ሚኒስቴርም ይሁን የእርስዎ መስሪያ ቤት ደብቀው አያውቁም ነው የሚሉት? እኔ እስካለው ድረስ እንግዲህ በአንድ አመት ውስጥ ምንም አይነት የተደበቀ ለህዝብ ግልጽ ያልሆነ ነገር የለም ብዬ ነው ማስበው። አዎ በዚህ አመት ማ ትክክል ነው። ብዙ ነገሮች በግልጽ ሲነገሩ ሰምተናል። ቅድም እንዳልነው የኮሌራን ምንነት የኮሌራን በተለያዩ አካባቢዎች መከሰት፣ ኮሌራ እየተባለ እየተጠራ ማለት ነው። መቼም እርስዎ በዚህ መስሪያ ቤት ውስጥ በኃላፊነት ደረጃ ነው ያሉት፣ በትልቅ ኃላፊነት። በነገራችን ላይ እና ኢንስቲቱሽናል ሜሞሪ የሚባል ነገር አለ ወይም ተቋማዊ ትውስታ የሚባል ነገር አለ። እርስዎ እዛ አንድ አመትም ቆዩ ስንትም አመት ቆዩ ትርጉም ያለው አይመስለኝም የዛ ተቋም አሰራር እና ዳራውን ለማወቅ እና ለዚህ ነው ይህንን ጥያቄ የማነሳለት። በአጠቃላይ የኢትዮጵያ መንግስት እንዲህ አይነት የህብረተሰብ ጤና አደጋዎች በሚከሰቱበት ጊዜ ደብቆ አያውቅም ወይ? ከህዝቡ ከመገናኛ ብዙኃን ከዓለም ባለኝ መረጃ እንግዲህ ካለሁበት ጊዜ አንስቶ እስካሁን ድረስ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማንኛውንም የህብረተሰብ ጤና አደጋ መረጃዎች ለህብረተሰቡ ግልጽ አድርጎ ለሚዲያዎች ክፍት አድርጎ ህብረተሰቡ በህብረተሰብ ጤና አደጋ ዙሪያ የተሻለ ግንዛቤ እንዲኖረው በማድረግ ላይ እየሰራ ይገኛል ማለት ነው። ቺኩንጉኒያ የሚባል አዲስ ነው፣ ስሙንም ስንሰማውና ምንድን ነው ለመሆኑ ይሄ ወረርሽኝ? ቅድም ደንግ ፊቨርም ሲሉ ሰምቻለሁኝ። ከወባ መሰል ስሜት ጋር ተመሳሳይ አይነት ምልክቶችን የሚሰጥ የመጣ ነው ምንድን ነው ተፈጥሮ? ቺኩንጉኒያ በሽታ ቺኩንጉኒያ በሚባል ቫይረስ የሚመጣ ህመም ወይም ወረርሽኝ ሲሆን በሽታ የሚመጣው ደግሞ ኤደስ በምትባል ትንኝ ንክሻ ወደ ሰው የሚተላለፍ በሽታ ነው ማለት ነው። እንግዲህ የወረርሽኝ መንስኤ የትንኝ መራቢያዎቹ ወይም ኤደስ የምትባለው ትንኝ መራቢያ ቦታ ምቹ ሁኔታ የሚፈጥሩ የውሃ መያዝ እቃዎች እና ያቆሩ ውሃዎች በመኖሪያ አካባቢ ክፍት መሆኑ ሲሆን በተለይ ሞቃታማ አካባቢዎች ለ ስምኛው መራባት ምቹ ሁኔታ ይፈጥራል ማለት ነው። ስለዚህ በድሬዳዋ በተለይ አሁን የዝናብ ውሃ ፍላጎቱ ከፍተኛ መሆኑና ወቅቱም ዝናባማ በመሆኑ ለትንኝ መራቢያ ምቹ በመሆኑ ምክንያት ወረርሽኙ ተከስቷል ማለት ነው። ስለዚህ በአጠቃላይ ይሄ በሽታ የሚተላለፈው ኤደስ በምትባል ትንኝ ሲሆን ምልክቱም ከፍተኛ የሆነ ትኩሳት፣ ቁርጥማት፣ በሰውነት ላይ ሽፍታ የሚመስል ምልክት ይታያል ማለት ነው። ሌሎቹ ምልክቶች እንደ ራስመን አይነት ምልክቶች ይታያሉ። ለምንድን ነው ከዚህ ቀደም እንደዚህ ያልሰማነው ችኩን ጉንያን? ለምንድን ነው አዲስ የሆነብን? አድማጮች የዚህን ቀጣይ ክፍል በሌላ ጊዜ ይዘን እንቀርባለን። አሁን ወደ ኤርትራ የሚወስደን ከኤርትራ አስመራ ዘጋቢያችን ወደ አገኘነው አንድ ሪፖርት እናልፍና ሌላም ባህልና ማህበረሰብ ይኖረናል። አብራችሁን ቆዩ። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለ ድርጅት ነጻ የትምህርት እድል ለመስጠት እንደተዘጋጀ መገለጹን የያዘ ነው። በተለያዩ ቦታዎች የሚኖሩ አምስት ኤርትራውያን ወጣቶች ትምህርት ለሚሹ ሁሉ በሚል መሪ ቃል የአፍሪካ ቀንድ ህዝቦች በቋንቋቸው የቀለምና ሙያ ትምህርት በነጻ እንዲያገኙ የሚረዳ ፕሮጀክት እንዳዘጋጁ የድርጅቱ የአስመራ ቅርንጫፍ ጽህፈት ቤት ስራ አስኪያጅ ወጣት ዮናታን ኤፍሬም ለቪኦኤ ተናግሯል። ፕሮጀክቱ የትምህርት እድል ላላገኙ የህብረተሰብ ክፍሎች ታሳቢ ያደረገ እንደሆነና በተለያዩ ቋንቋዎችና በተለያዩ አማራጮች የተዘጋጀ እንደሆነ ነው ወጣቱ ለ رحاه أنا بره يقذل زو ዮናታን ኤፍሬም፣ ዮርዳኖስ ገብረ ሕይወት፣ መድሃኔ ግርማይ፣ ሳሙኤል መላእከ፣ እና ኢሳያስ ኤፍሬም የተባሉ አምስት በተለያዩ ቦታዎች የሚኖሩ ኤርትራውያን ወጣቶች በአፍሪቃ ትምህርት ላይ የራሳቸውን አስተዋጽኦ ለማድረግ በማለም የአፍሪቃ ራዕይ ለስፖርትና ትምህርት እድገት የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል በአፍሪቃ ቀንድ የሚኖሩ ህዝቦች በቋንቋቸው የቀለምና የሙያ ትምህርት እንዲያገኙ የሚረዳ ፕሮጀክት እንዳዘጋጁ በአስመራ የድርጅቱ ቅርንጫፍ ስራ አስኪያጅ ወጣት ዮናታን ሳን ኤፍሬም ለቪኦኤ ተናግረዋል። እዚህ ሪጅን ላይ አፍሪካ ላይ ያለውን የእውቀት ጋፕ ለማጥበብ በአካዳሚ ሰው በሚማረው አንደኛ ደረጃ እስከ ከፍተኛ የኮሌጅ ደረጃ ድረስ የሚሰጠውን ትምህርት፣ የንግድ ትምህርት፣ አይቲን፣ ሶፍትዌር፣ የተለያዩ ኮርሶች፣ ፐርሰናል ዴቨሎፕመንት እንዲሁም ስፖርት ላይ ስፖርት ኤዱኬሽን የሚል ትምህርት በተለያዩ ቋንቋዎች ሰው በሚገባው እዚህ ሪጅን ላይ በሚነገሩት ማዘርታንግ በሚባለው ቋንቋ ወደ አስር በሚሆኑ ቋንቋዎች ይህን የተለያየ ትምህርቶች አዘጋጅተናል። ይህ የአፍሪቃ ራዕይ ለስፖርትና ትምህርት እድገት በሚል ስያሜ የሚጠራው ድርጅት ፕሮጀክቱን እንደ ኤውሮጳውያን አቆጣጠር በ2011 12 ዓ ም በትግርኛ እንደጀመሩትና ና ከፕሬዚደንት ሲያስ አፈወርቂና ሌሎች ሰዎች በተሰጣቸው አስተያየት በተለያዩ ቋንቋዎች ሊያሰፉት እንደቻሉ የተናገረው ወጣት ዮናታን ከአንድ አመት በፊት በኤርትራና ኢትዮጵያ መካከል የተፈጠረውን ሰላም ተከትሎ በአፍሪቃ ቀንድ እየታየ ያለውን የአገራቱ የሰላምና የእድገት ትብብር ግ ት ውስጥ በማስገባት በተለያዩ ቋንቋዎች እንዳዘጋጁት ተናግረዋል። ትልቁ አድቫንቴጅ የዚህ ፕሮጀክት እዚህ ሪጅን ላይ ሼር የምናደርጋቸው ቋንቋዎች አሉ። አፋር ኢትዮጵያ ላይ፣ ኤርትራ ላይ፣ ጅቡቲ ላይ ሰፊ ተጠቃሚነት አለው። ሶማል ኢትዮጵያ ላይ እና ሶማሌ ላይ ያለው፣ ስዋሂሊ፣ ኬንያ፣ ሩዋንዳ፣ ታንዛኒያ፣ ቡሩንዲ ላይ ብዙ ተጠቃሚ ያለው ቋንቋ ስለሆነ ይህን አድቫንቴጅ ለመጠቀም አስር የሚሆኑ ቋንቋዎች ወስደን ሁሉም ያዘጋጀናቸው ትምህርቶች በዚህ ላይ ተመርኩዘን አዘጋጅተነዋል ማለት ነው ስናዘጋጀው እንደነገ ያደርኩ አውዲዮ ቪዲዮ ነው። የማየት ችግር ያለባቸው መስማት ይችላሉ፣ የአውዲዮ ፕሮግራም ስላለው። የመስማት ችግር ያለባቸው የሚጻፈውን ማንበብ ይችላሉ። ተጨማሪ ደግሞ የምልክት ቋንቋ አለው ማለት ነው። ወጣት ዮናታን ይህ የትምህርትና የሙያ ፕሮጀክት ያለውን ሰፊ ጠቀሜታም እንዲህ ሲል ያስረዳል። ሰው በመረጠው ሰዓት በተመቸው ቦታ ሆኖ እየደጋገመ ባስፈለገው ሰዓት ሪቫይዝ እያደረገ እንዲማር፣ ትምህርት ቤት እድል ሊሄድ ላላገኘው ሰዎች ደግሞ ተጠቃሚ ሆነው ትምህርት ላይ ያሉ የተለያየ ሙያ ቀስ ስራ የሚያገኙበት የተለያየ ንግድ ላይ ያሉ ሰዎች የትምህርት እድል ያላገኙ በዚህ ፕሮግራም ተጠቃሚ ሆነው ንግዳቸውን ራሳቸውን በኢኮኖሚ የሚደግፉበት። ሌላ ደግሞ እንደምናውቀው ወላጅ ለልጁ የትምህርት መከታተል ላይ ለማገዝ ትልቁ ችግሩ የእውቀት ማነስ ነው። ስለዚህ ወላጅና ልጆች አንድ ላይ ሆኖ ተምረው እዛው ላይ ራሱ የወላጅና የልጆች ኮሚኒኬሽንን ዴቨሎፕ ማድረግ የሚችል ትልቅ ፕሮጀክት ነው። ፕሮጀክቱ ከቀለምና ሞያ ትምህርት በተጨማሪ እዚህ ቀጠና ላይ ያሉ ሕዝቦች በቋንቋቸው ሌላ ቋንቋ መማር እንደሚችሉ የተናገረው ወጣት የናታን በተለያዩ የስፖርት ዘርፍ ለተሰማሩ አትሌቶችም የቋንቋ ችሎታቸውን እንዲያዳብሩና የስፖርት እንቅስቃሴያቸውን ፕሮፌሽናል በሆነ መልኩ እንዲያካሄዱ ታሳቢ ያደረገ ፕሮጀክት መሆኑን ተናግረዋል። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት ዋና ዓላማው የትምህርት እድል ያላገኙና የትምህርት መሰረተ ልማት በሌለባቸው ቦታ ለሚኖሩ የህብረተሰብ ክፍል ባሉበት ቦታ ሆነው በቋንቋቸው እውቀትና ክህሎትን እንዲያገኙ ማድረግ መሆኑን የተናገረው ወጣት ዮናታን ፕሮጀክቱን በነጻ ተደራሽ ለማድረግ እገዛ እንደሚያስፈልጋቸው ተናግረዋል። ይሄ ፕሮጀክት እኛ እንጀምረው እንጂ የሁሉም ሰው የሁሉም ኦርጋናይዜሽን ፕሮጀክት እንደሆነ ነው ምናምን ነው። ይሄንን ፕሮጀክት እውን አድርገን መጫዋን አፍሪካ ብራይት የሆነ ፊውቸር ያላት አፍሪካ መመስረት እንደምንችል፣ በተለይ ሆርን አፍሪካ ላይ ያለነው ቀላል የሆነ ህብረተሰብ አይደለም። ያለን ኢንፍሉዌንስ ማድረግ የምንችለው ነው። ስለዚህ እኛ ነቅተን፣ ህብረተሰባችን ነቅቶ አፍሪካን መቀየር እንደምንችል ማሳየት እንደምንችል ይሄ ፕሮጀክት የሚያሳይ ነገር ነው። እውቀቱ ፓወር ነው። ስለዚህ በዚህ መሰረት ይችን ፕሮጀክት ደግሞ ሰክሰስፉል ለማድረግ እኛ ደግመን የምንጠራው ከእኛ ጋር መስራት ለሚፈልግ ሰው ተዘጋጅተን በራችንን ከፍተን እየጠበቅን ነው ዋና ቤቱን ቻይና ላይ ያደረገው ድርጅት አስመራ፣ አዲስ አበባ፣ አንጎላና ኬንያ ቅርንጫፍ ጽህፈት ቤቶችን ከፍቶ ለህዝቡ ተደራሽ ለማድረግ መዘጋጀቱን ወጣት ዮናታን ኤፍሬም ተናግረዋል። ብርሃነ በረሀ ለአሜሪካ ድምጽ ከአስመራ። ብርሃንን እናመሰግናለን። አሁን የሚቀጥለው ባህልና ማህበረሰብ ይሆናል። የባህልና ማህበረሰብ አዘጋጅ አሉላ ከበደ እዚህ ስቱዲዮ አብሮን አለ። አሉላ፣ ዛሬ ድግስህ ምንድን ነው? ቆንጅት ድግሴ በርከት ያለ ይመስላል። አንድ ሌላ ታዋቂ የሥነ ጥበብ ሰው ከጋበዝኩ በኋላ በቪዲዮ የተቀረጸ በመስክ አግኝቼ ያቸው ማስተዋወቅ አለብኝ። ሌላ ቃለምልስም መስራት ይጠይቅ ይሆናል። አጓጉተህንም ነበር። አጓጉቼ ነበር ቆንጅት። የድምፁ ጥራት አስቸግሮን ነው። አቶ ዘሪሁን የትምጌታ እውቅ ሰዓሊ። ከእሳቸው ጋር የተደረገ ሰፊ ቃለ ምልልስ ማጫወት አልቻልንም። ሌላ ታዲያ የሙዚቃ ሰው እንግዳ ነበረኝ። ሁለተኛውን ልንጠቀም ነው። ቶማስ ጎበና ይባላል። የቤዝ ጊታር ተጫዋች ነው። ታሪኩም ያንኑ ያህል ይመስጣል። ሙዚቃ ምንድን ነው ለአንተ ስል በጀመርኩለት እዚህ ስቱዲዮ መጥቶ ባደረግነው ቃለ ምልልስ ነው የሚጀምረው። በቪዲዮ የተደረገ ቃለ ምልልስ ነው። ለአድማጮችን በምስል ይታያል። ለሁሉም ሙዚቃ ምንድን ነው ቶማስ? ሙዚቃ እንደ አየር ነው። እስክታጣው ድረስ ካለሱ መኖር የምትችል ይመስልሃል። ስታጣው ግን ብዙ ነገሮች ይበላሻሉ። እስፔሻሊ በእኔ ሕይወት ውስጥ ማለት ነው። የኖርከው ሙዚቃ ውስጥ ነው ከድሮ ጀምሮ ሳላስበውም ማለት ነው። ነው በወጣትነት ዘመን እንደዚህ ፎከስት የሆነ ወይም አናሊቲካል የሆነ ደፊኒሽን ላይኖር ይችላል ግን ሁል ጊዜ አጠገባችን ስላለ ነው፣ አታስበውም። ሁል ጊዜ ሙዚቃ ያለበት ኤንቫይሮንመንት ውስጥ ስላደግኩኝ እና ነሰሪ እንደ ሙዚቀኛ ሳይሆን ሙዚቃ እንደሚያደንቅ እንደሚያጣጥ፣ ቤተ ክርስቲያን ውስጥ ሙዚቃ አለ፣ ቤት ሙዚቃ አለ፣ ታላላቅ ወንድሞቼ ሙዚቃ ይጫወታሉ። እንደዚህ ነው ያደኩት። ሰው ካለሱ አላደኩም። ግን እንዳሁኑ ደግሞ ሙዚቃን ብዬ ከህጻነት የጀምሮ ይዘው ያደግኩት ነገር አይደለም። ሌተር ኤጅ ቀስ እያለ ነው የተቀየረው። ወደዛ ስሜታ የትገኝ ነበር ሙዚቀኛ ባትሆንም በኋላ በደንብ እንጫወታለን። ምንም ችግር የለ። ቶማስ በኢትዮጵያ ሙዚቃ ውስጥ በተለይ ደግሞ ከ በልጅነት ወዲህ ወደ ዩናይት ስቴትስ መተህ ቀደም ብለህ እንደገለጽከው በተለያዩ መድረኮች ላይ የምትጫወትበት ህይወትህን በሙሉ ሙዚቃ የዋጠውን ያህል ከኢትዮጵያ ሙዚቃም አልተለየህም። በኋላ ላይ ባንድህን ታስተዋውቀናል። አንተ የምትጫወትበት እንደ አውሮፓውያኑ የዘመን አቆጣጠር ከሁለት ሺ ስድስት ሰባት ስድስት ስድስት ጀምሮ ትጫወትበት የነበረው ጎጎል ቦርዴሎ በጣም ታዋቂ የሙዚቃ ባንድ ነው። ስለ እሱም እንጫወታለን። የኢትዮጵያ ሙዚቃ የሚጫወቱባቸው መድረኮች አሁን በቅርብ እንደ ሰራኸው ስራ የምትጫወትባቸው አጋጣሚዎች ምን ያህል ናቸው? ምን እድል አለ? ለብዙ አመት ኦልሞስት ስትሪክትሊ የኢትዮጵያ ሙዚቃ ብቻ ነው የተጫወትኩት። ከምናውቃቸው የታወቁ ዘፋኞችን በማጀብ ማለት ነው። ከሎካል ጀምሮ ያው በየ ኢንተርናሽናል ትራቨል እያደረግን ሰርተናል። የኢትዮጵያ ሙዚቃ ከእነማን ጋር ተጫውተሃል? በጣም የሚገርም ነገር ልንገር፣ ኦልሞስት እንግዲህ ከአዳዲሶቹ ሳይሆን ድሮ ከምናውቃቸው ያልተጫወትኩት ስቴጅ ላይ አንድ ሰው ብቻ ነው ጋሽ ማህሙድ ጋር። አሁን በመጨረሻው ያገኘሁት ማለት ነው። እድሉ ስላላጋጠመን ነው እውነት ለመናገር። ሁሌ ጊዜም እኛም እያወራ ነው የምንስቀው ነገር ነው። ምክንያቱም ኢቨን ከጠላውን ጋር ሶስት አራት ሰርቻለሁ እዚህ ከተማ ውስጥ በቃ ከሁሉም ጋር ሰርቻለሁ ማለት ትችላለህ። ግን ከጋሽ ማሙድ ጋር አጋጥሞኛ ያቅ ስቴጅ ላይ ለመስራት ከፀሐይ ዮሀንስ ብዙ ጊዜ ከንዋይ ደበበ ጋር ብዙ ሰርተናል። ኦብቪየስሊ ጂጂ አለች። ከጂጂ ጋር ከሙዚቃ ወጣ ያለ ሪሌሽንፕ ነበረን። አሰ ማኔጀር ማኔጀር ሆነ እሱ ብዙ ብዙ የሙዚቃ የኢትዮጵያ ሙዚቃ ማስተዋወቁ ላይ የሰራችሁትንም ይመለከታል። በዛም ነው የተቀራረብ ነው። ይሄ አይዲያ ሁለታችንም ውስጥ ነበረና መጀመሪያ ስንገናኝ ስናወራው በዚህ ነው የተቀራረብ ነው። ሁለታችንም አይዲያ የኢትዮጵያን ሙዚቃ እንዴት ነው የምናስተዋወቀው የሚል እንትን ላይ ስለነበረ ከአስቴር ጋር ትንሽ ሰርቻለሁ። ሞር ወንድሜ ነው የሚታወቀው። እሱ ወንድሜ ማን እንደሆነ ከዚሁ ብናስተዋውቅ መልካ ይመስለኛል። ከመልካ ያስተዋውቅ ሄኖክ ተመስገን አዎ። ሌላ እውቅ ሙዚቀኛ ነው። ከአበጋዝ ጋር የሰሯቸው በርካታ ስራዎች ይታወቃሉ። ምናልባት አበጋዝም ሌላኛው ወንድሜ ነው። ያው ሌላ ወንድ ማለት ነው። የሙዚቃ ታሪክህ ወደ ኋላ ወደ ቤታችሁ የሚወስድንን ታሪክ ካሁኑ ጨርፈኸዋል። እስኪ የሙዚቃ ትውውቅህን ቅድም ወደ ጀመርክበት እንመለስ። እዚህ ዩናይት ስቴትስ ከመጣ በኋላ ያለውን ሁኔታ ራሱን የቻለ የህይወትህ ምዕራፍ ነው፣ እና ይበልጡንም በልጅነት እንደመምጣት ትልቁ የህይወት አካል ነው እሱ እንመለከታለን። ሙዚቃ የጀመረው ቀደም እንዳልከው፣ ከሙዚቃ አትለይ እንጂ እንደ ባለሙያ የሙዚቃ ህይወትህ ለማድረግ የሄኖክና የወንድም የሄኖክና ሌሎች በሙዚቃ ቅርብህ የሆኑ ሰዎች ቀስቃሽነት ያለው ይመስላል። እንዲያውም አንድ ቦታ ስትናገር አንድ አልበም አወጡና ለካ ህይወት መሆንም ይችላል የሚል ነገር ውስጥ ያ ጫረ ይመስላል። እስኪ ያጫውተን። አዎ ሄኖክና አበጋዝ ሁለቱም ትንሽ ወደ ኋላ ልመልሰው። ኢትዮጵያ በምናድግበት ጊዜ አበጋዝና የእኛ ቤት ጎረቤታሞች ነን። በዛ ነው የሄኖክና አበጋዝ ጓደኝነት ከዛ ነው የሚጀምረው ያው እኔ በጣም ታናሻቸው ነኝ። ግን ያው አንድ ሰፈር ስለነበረን የእነሱ ጓደኝነት ከዛ ነው የጀመረው እና ሁለቱም ባይ 1984 ለየብቻ ነው እዚህ ሀገር የመጡት። ግን ባይ 1984 ሁለቱም አብረው እዚህ ሀገር አበጋዝ ነው መሰለኝ 1984 ላይ መጣው ከሄኖክ በኋላ በኢትዮጵያ 7677 ገደማ መሆን አለበት። እንግዲህ ከዛ ሲገናኙ ያው ኢትዮጵያ ያሉ እየተገናኙ የሚጫወቷቸው ስሜት እንደገና ተነሳና አድማስ ባንድ የሚል ፈጥረው ሳንስ ኦፍ ኢትዮጵያ የሚባል ሬኮርድ ከቴዲ አክሊሉ ያለበት። ቴዲ አክሊሉ አሁን ከቴዲ አፍሮ ጋር ኪቦርድ የሚጫወት ሰው ነው። ቴዲ አክሊሉ፣ አበጋዝ፣ ሄኖክ፣ ስምኦን የሚባል ሰው ነበር። ቲንክ ዮሴፍ የሚባል ድራመር ነበራቸው። እዚ ዲሲ ታሪኩ ጀመረ። እንጂ አላበቃም። ጀመረ እንዳደረግን ለማቆም የተጎደድ ነው ከቶማስ ጎበና ጋር በሙዚቃ ስሙ ቶሚቲ ቶማስ ስለሚታይ ወግ ስለ ሙዚቃ የጀመርነው ወግ በእሁዱ የራዲዮ መጽሔት ይጀምራል። ለትውውቅ ያህል ይቆጠርልን። እንግዳይን ቶማስ ጎበናን ለጊዜው አመሰግናለሁ። ዜርስትልኝ የተከበራችሁ አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኝ ፍስሀዬና ቆንጅት ታየነን። ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። አብራችሁን ስለቆያችሁ እጅጉን አድርገን እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በተለመደው ሰዓት በሶስት ሰዓት ማለት ነው እንገናኛለን። በሰላም እደሩ። Thank you.